በዳላስ የኢትዮጵያውያን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ጥበቡ ለአሜሪካ ድምፅ እንደተናገሩት ማዕከሉ በቅርቡ የጤና መድህን ሽፋን ለሌላቸው ወይም ያላቸው ሽፋን አነስተኛ ለሆኑ የማህበረሰብ አባላት የነጻ የሕክምና አገልግሎት መስጠት ይጀምራል። ይህን አገልግሎት ለመስጠት የሚያስችለውንም ፈቃድ አግኝተዋል። ስለ ነጻ ህክምና እንግዲህ ያው ቴክሳስ ሜዲካል ቦርድም ሆነ የቴክሳስ ስቴት ሰክሬታሪ ኦፍ ስቴት ሁለቱም አኩሎ አድርገውልናል፣ የነጻ ክሊኒክ እንድናቋቁም። ወይዘሮ አዲስ ክሊኒኩ እንዲቋቋም የህብረተሰቡ አባላትና በተለይም የህክምና ባለሙያዎች ትልቅ አስተዋጽኦ ማድረጋቸውን ገልጸዋል። የዳላስ ህብረተሰብ ከኛ ጋር በጣም አብሮ ቆሟል። ራይት ናው አርባ ሰባት ደርሰናል። አርባ ሰባት ቮለንቲር ዶክተሮች፣ ነርሶች፣ ነርስስ አሲስተንት በሙሉ ቮለንቲር አድርገዋል ከኛ ጋር ለመስራት በጣም ትልልቅ ቦታ የሚሰሩ ሰዎች የታወቁ ሆስፒታል ውስጥ ኦፕሬሽንስ ማናጀርስ፣ ኦፕሬሽንስ ዲሬክተርስ የሆኑ ሰዎች ናቸው የሚያግዙን በቅድመ ሁኔታው ስናስተካክል በህግም ነውን ስናሟላ ሶስት ዶክተሮች ክሊኒሽንስ ናቸው ራሳቸው ክሊኒክ ያላቸው አበሾች፣ ክሊኒክ ውስጥ የሚሰሩ አበሾች ተባብረውን እነሱ ሶስቱ ዋና መዲካል ዲሬክተሮች እንደሚሆኑ አስፈርመን እሺ ብለው ተፈርሞ ነው በህግ የወጣው። በቴክሳስ የዳላስ ህብረተሰብ ማዕከል አገልግሎቱን ወደ ተሟላ የጤና ክሊኒክ ከማሳደጉ በፊት የባለሙያዎች የጤና ምክርና አመታዊ ነጻ የጤና ምርመራ አገልግሎት ሲሰጥ እንደነበር በዳላስ ነዋሪ የሆኑት አቶ ታምነ በየነ ይናገራሉ። ይሄ በኮሚኒቲያችን ታሪክ በጣም ትልቁ እመርታ ነው ብለን መውሰድ እንችላለን። ግን ወደዚህ ከመድረሱ በፊት በራሱ ኮሚኒቲው በየአመቱ በኮሚኒቲያችን ውስጥ እንደዚህ የጤና መድን ዋስትና የተወሰኑ ክፍተቶች አሉ። ያንን ክፍተት ለመድፈን እየሰራ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን በየአመቱ ነጻ የዌልነስ የጤና ምርመራ ያደርጋል። በሴቶች ቬኔቭ የሚባሉ እንደዚህ በየአመቱ የሚደረጉ የጤና ምርመራዎችን በነጻ ሲሰጥ ነበረ። ያንን ነው እንግዲህ ወደ ከፍ ወዳለ ደረጃ በማሳደግ የተለያዩ ቮለንቲርስ የተካተቱበት ለኢትዮጵያውያን አገልግሎት የሚሰጥ የጤና ክሊኒክ ይጀምራል በቅርቡ። ሁሉም ነገር ተጠናቋል። አሁን አይ ቲንክ በሚቀጥለው አናውንስ ይደረጋል። አሁን በሚቀጥለው ሳምንት ዝግጅት ላይ ይሄ በኮሚኒቲው ታሪክ በጣም ትልቁ ስኬት ነው ብለን መውሰድ እንችላለን። በዳላስ ከተማ ከሀያ በላይ አመታት መኖራቸውን የነገሩን ወይዘሮ አልማዝ መኮንን የህብረተሰብ ማዕከሉ የሚሰጣቸው አገልግሎቶች ተጠቃሚ መሆናቸውን ይመሰክራሉ። የኢትዮጵያ ኮሚኒቲ በጣም ጥሩ ስራ እየሰራ ነው። እድል የሌላቸውንም አንዳንድ ነገር በመርዳት ስራ አንዳንድ ቦታ በመፈለግ እንደዚሁም ደግሞ የቤት ኪራይ ቅናሽ በዛ ተጠቃሚ ከሆኑት አንዷም እኔ ነኝ። ሎው ኢንካም ነው የምኖረው በኮሚኒቲው በኩል ነው ያገኘሁት። የነጻ ሕክምናም አሁን ክሊኒኮች እየከፈቱ ነው ትልቅ ክሊኒኮችን የህብረተሰብ ማዕከሉ ፕሬዚደንት ወይዘሮ አዲስ ክሊኒኩ ወደ ሁለት መቶ ሺህ ዶላር የሚያስወጣ መሆኑን ገልጸው በአውሮፓውያኑ አዲስ አመት አካባቢ እንደሚከፈት ተናግረዋል። በዳላስ ለህብረተሰቡ ዘርፈ ብዙ አገልግሎቶችን ሲሰጥ ቆይቷል ያሉት ማዕከል እንደ ኢሮፓ አቆጣጠር በመጪው ቅዳሜ ነሐሴ 31 የተመሰረተበትን አርባኛው አመት እና ላለፉት አመታት ሲያከብረው የኖረውን የኢትዮጵያውያን ቀን ለ25ኛ ጊዜ በተለያዩ ዝግጅቶች እንደሚያከብረው አስረድተዋል። የዝግጅቱንም አላማ ሲያስረዱ የምናደርገው ሶስት ነገሮች ነው። አንዱ ህብረተሰባችን መገናኘት እንዲችል መጥቶ አብሮ ማሳለፍ እንዲችል ሁለተኛ ባህላችንና ካልቸራችንን ልጆቻችን እንዲያውቁ እንዲማሩ አብሮ መብላት መጠጣት እንዲለምዱ ነው። ከእሱ ጋር ደግሞ የውጪ ህብረተሰብ የእኛን ካልቸር መጥቶ እንዲያይ ኤክስፒሪየንስ እንዲያደርግ ነው። ሶስተኛው ኦብጀክቲቭ ቢዝነሶቻችን ወደ አርባ ቨንደሮች አሉ። ቢዝነሶቻችን መጥተው ራሳቸውን አስተዋውቀው ሸቀጦቻቸውን እንዲሸጡ ሰው እንዲያውቃቸው ማድረግ ነው። ልጆች በባህላዊ ጭፈራ ሰልጥነዋል። በየባህሉ ሁሉንም የሚያካትት ባህላዊ ነገሮች ላይ ሰልጥነዋል። እሱን ያሳያሉ። ቲያትር የተሰሩ አሉ። ቲያትሮች ይታያሉ። እንደዚሁም ደግሞ የሚያነቃቁ ዝግጅቶች በጨፋሪዎች ኢትዮጵያዊነት የሚባለው የዳንስ ግሩፕ ይመጣል። ከሱ ሌላ የስኮለርሽፕ ሽልማት አለ፣ የበጎ ሰው ሽልማት አለ። እንዲሁም ደግሞ የውጪዎች ሰዎች መጥተው እኛን እንዴት ኮሚኒቲው ስትሮንግ እንደሆነ እንዴት ኮሚኒቲው አቅም እንዳለው እንዲያዩ የተጠሩ የከተማው ትልልቅ ባለስልጣኖች አሉ። በዳላስ የሚገኘው ትውልደ ኢትዮጵያ ቁጥር በውል ባይታወቅም እስከ ሰማንያ ሺ እንደሚደርስ መገመቱን ወይዘሮ አዲስ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።